ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችው ስርጭት ጀመረ። የአማራ ፖለቲካ አገሪቱ አሁን ያለችበት ሁኔታ የተወሰነ ቡድን ሊሆንታ ወይም የአንድ የተወሰነ የፖለቲካ አመራር ሊሆንታ ወይም የመንግስት አካል ሊሆንታ ብቻ ሳይሆን አጠቃላይ የሕብረተሰቡ አረፍ አስተዋይነትና ጥረት የምትሻበት አስቸጋሪ ሁኔታ ና ያለ ነው። አቶ ጀንበር አረጋ ይባላሉ። በጎንደር ዩኒቨርሲቲ ረዳት ፕሮፌሰር ናቸው። እርሳቸውንና ሌሎች ምሁራንን ያካተተ ዘገባ ይዘናል። ኢትዮጵያ ደህና ነች? የኢትዮጵያ ደህንነት በጣም ጥልቀት ያለውና ከባድ ጥያቄ ነው። ደህንነት በምን ይለካል ነው። ለዕለቱ ደህና እንመስላለን፣ ግን ጠንከር ያለ በሽታ ከሆነ ደግሞ ውስጡቱን እየገዘገዘ ያስቸግራል እና እንደ ባጭሩ ለመመለስ አሳሳቢ ነው የኢትዮጵያ ሁኔታ ግን በሽታው ወደ ሞት እግዚአብሔር ያበለውና ያደርሰናል። አለ ፕሮፌሰር ብሩክ ኃይሉን ከትንታኔ ጋር ይዘናል። እሁድ ሐምሌ 14 2011 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና እኔም ሶሎሞን አባተነን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እናስጥልኝ እንደምናመሻችሁ ከሰዓቱ ዜናዎች ጋር አሉላ ከበደ ነኝ። የስርጭት መሐንዲሴ አይደን ኦትኮ ነው። አሁን ዋና ዋናውን የሰዓቱን ያለም ዜና የሲዳማን ክልል እንሁን ጥያቄ ተከትሎ አዋሳን ጨምሮ በዞኑ የተለያዩ ከተሞች የተቀሰቀሰው ሁከት ዛሬ በአካባቢዎቹ መረጋጋት እየታየ መሆኑን ምንጮች አረጋገጡ። የአዋሳን ከተማ የተለያዩ ክፍሎች ተዘዋውሮ የተመለከተው ዘጋቢያችን ዮናታን ዘብዲዎስ የሰው ሕይወት ጭምር የጠፋባቸውን ሌሎች ከተሞች የጸጥታ ሁኔታ ማጣይቋል። ማምሻውን በስልክ አግኝተነዋል ሐምሌ አስራ አንድ በሐዋሳ ከተማ የጀመረው ይህ ግጭት ሌሎችም በሲዳማ ዞን በሚገኙ ስድስት በሚሆኑ ወረዳዎችና ከተማዎች ነበር ተስተዋለው። ዛሬ እና ትናንት በአንጻራዊነት የቀድሞ ሰላም እየተመለሰ መሆን ነው ለመታዘብ የቻልኩት። ከሐዋሳ ሲጀምር ዛሬ ሀዋሳ መንገድ ተከፍቷል። ትናንትን ነገሩ ተከፍቶ ነበር። ነገር ግን ሰው መደበኛ እንቅስቃሴውን ጀምሯል ማለት ይቻላል። ዛሬ ከትናንትና ከትናንት በስቲያ በተሻለ ሁኔታ የሰዎች የእርስ በርስ መስተጋበር የተጀመረበት ሰው ከአንዱ አካባቢ ወደ ሌላ አካባቢ ሄደ እየሄደ መጠያየቅ የጀመረበት አብሮም መዋል የጀመረበት ሁኔታ ይቻለኝ። ሱቆችም እነዚህ የማህበረሰብ አገልግሎት የሚሰጡ ተቋማትን በከፊል ተከፍተዋል። መገበያየትም ተጀምረዋል። ገበያ አካባቢ ነበር እንቅስቃሴዎች አሉ። የትራንስፖርት አገልግሎት ታክሲ አገልግሎት ከትላንት በተሻለ ሁኔታ ዛሬ አገልግሎት መስጠት ጀምረዋል። በተለይ ባለሶስት ጎማ አባጃጅ የምንላቸው ማለት ነው በተለምዶ በተለይ ግጭቱ ከነበረባቸው አካባቢዎች ወደዚህ ከሐዋሳ መሀል ላይ ከሚገኘው ከገብርኤል ቤተ ክርስቲያን ወዲህ ያለው ወትሮም ውቅር ካልነበረበትም፣ ነገር ግን ወደ አቶቴ አላሙራና አትስ አካባቢ ከፍተኛ ችግር ነበር። ሰውም አይንቀሳቀስም ነበር፣ ጭር ብሎ ነበረ የነበረው ላለፉት ሶስት ቀን። ዛሬ ግን በአንጻራዊነት የተሻለ ነገር መኖሩን አይቻለሁ። እስካሁን ግን በሞተር ሳይክል ወይም በብሽኪሊት መንቀሳቀስ ተከልክሎ ነው ያለው። ነገር ግን እንደዚህ ሀሳባቸውን የሰጡ የከተማው ነዋሪዎች በተለይም ወደ አቶቴ አላሙራ አዲሱ ገበያ፣ ሞኖፖሊና ቴክሲ አካባቢ ያሉ ነዋሪዎች አሁንም ስጋት አለብኝ ነው የሚሉት። የደህንነት ስጋት አላቸው። ነገር ግን የመከላከያ ሰራዊትና የፌደራል ፖሊስ ወደ እነሱ ሲመጡ ትንሽ እፎይ እንደሚሉ ነው ሲነገሩኝ። መልካም። ዮናታን፣ እስኪ ደግሞ ከሐዋሳ ወጣ ብለን ያለውን ሁኔታ እንመልከት። ቀደም ሲል በአለታ ወንዶ፣ በሀገረ ሰላም እንዲሁም ሌሎች አካባቢዎች የበርካታ ሰዎች ህይወት የጠፋባቸውና ጉዳት የደረሰበት የንብረት ውድመት የደረሰባቸው ተዘግበዋል። ዛሬ ምን ይመስላሉ? ወደ እነኚህ አካባቢዎች ስልክ ደውለ ሰዎችን የማነጋገር ነዋሪዎችን ያሉበት ሁኔታ የመጠየቅም ሆነ ባለስልጣናትን ስለ ጸጥታ ሁኔታ እንዲገልጹልህ የማድረግ እድል ከነበረ እስኪ ባጭሩ ንገረን። መልካም በተለይ ዛሬ ማምሻውን የአገረ ሰላምና አለታ ወንዶ አካባቢ ያሉ የአካባቢ ነዋሪዎችን ለማግኘት ሞክሬ ነበር። አገረ ሰላም አካባቢ ማንነትን ለይቶ የሰነበተው ጥቃት ለበርካቶች ህይወት ማለት ምክንያት መሆኑን አሁን በውል መጠኑ ያልታወቀ የንብረት ጉዳት እንደደረሰ ከዛ አልፎም አስከፊ የሚባሉ ወንጀሎች መፈጸማቸውን ለአብነትም ዘጠና አምስት ዕድሜ አዛውንት የሆኑት ቤታቸውም ጭምር ተቃጥሎ መንገድ ላይ በድንጋይ ተወግሮ እንደተገደሉ እንደውም ማምሻውን አስክሬናቸው ዛሬ ወደ ሐዋሳ መላኩን ከዛው ያገኘሁት መረጃ ያሳያል። ስማቸውን እንዲጠቀስ ያልፈለጉ የከተማ ነዋሪ ነው የሚነገሩ። ሶስት ቤተ ክርስቲያንም ተቃጥሏል። መቼ ነው የሆነው? ዮናታን አሁን የገለጽከው የዘጠና አምስት ዓመቱ አረጋዊ የተገደሉበትና ቤታቸው መቃጠል ድረስ የከፋ ወንጀል የተፈጸመው ከትናንት በስቲያ ነው የሆነው። ዛሬ ግን ማምሻውን አስክሬናቸው ወደ ሐዋሳ መላኩን ልጆቻቸው እዚህ ስለሚኖሩ ወደዚህ መላኩን ነው የነገሩኝ። የበርካቶች ንብረት የእሳቸው ብቻም ሳይሆን የበርካቶች ንብረት መውደሙን ጠቅሰው ዛሬ ግን የጸጥታው ኃይል በከተማው በመኖሩ አንጻራዊ ሰላም መውረዱን ህዝብ መረጋጋት መጀመሩን ነገር ግን አሁንም ስጋት ስላለባቸው ቦር የሚባል ከተማ አለች በቅርበት የሀገረ ሰላም በኦሮሚያ ክልል የምትገኝና ወደዛ እየተሰደዱ እንዳሉ ትላንት በዘገባ ሂጠቅ ይሸኝ ነበር። ሁለት መቶ የሚሆኑ ሰዎች መሰደዳቸውን የቦር ቤተ ክርስቲያን ስራ አስኪያጅ ነግሮኝ ነበር። ዛሬ ግን አራት መቶ የሚደርሱ የአካባቢ ነዋሪዎች ነገር ግን በብሔራቸው ስዳማ ያልሆኑ ከአማራ ከጉራጌ አካባቢ እየመጡ እዛው ለዘና ሲኖሮ የነበሩ ሰዎች ተፈናቅለው ወደ ቦሬ መሻገራቸውን ይህንም ደግሞ በግለሰቦች በአይሱዙ መኪና ጭምር እየሄዱ እንዳሉ ይህንንም የመከላከያ ሰራዊት ድጋፍ እያደረገ መሆኑን ነበር የነገረኝ። ወደ አለታ ወንዶ ሲመጣ በነገራችን ላይ አለታ ወንዶ በጣም የንብረት ውድመት የደረሰበት ከተማ ነው፣ ግን የሰው ህይወት ላይ ምንም ጉዳት አልደረሰም። በርካቶች ግን ከቦታው ከስጋ ስነሳ ወደ አዋሳም ወደ ሌሎች ቦታዎችም መንቀሳቀሳቸውን ጠቅሶ ዛሬ ግን አንጻራዊ ሰላም መሰኑን የክልሉ ቤተ መስተዳደር መጥቶ እንደጠየቃቸው የክልሉ ቤተ መስተዳደር እስከመደረስ መጥቶ በመጠየቅም ተስፋቸው ከእንደገና እንዲያድሱ እዛ መኖር እንደሚችሉ ከህዝብ ጋር ከእንደገና መቀላቀል የሚያሳይ ነገር መኖሩን አይተናል ብለውን ነገሮኛል። በአጠቃላይ የሰዎቹ ስሜት ይህን ይመስላል። አለታ ወንዶና አገሬታን ብቻም ሳይሆን ለእኮ አካባቢ ወንዶ ገነት አለታችሁ እኮ እንዲሁም አረበጎነና ማልጋ አካባቢ ከዚህ ጋር የሚመሳሰል ማንም ስለሌለ ጥቃት መድረሱን አሁን ግን ዛሬና ትናንት አንጻራዊ ሰላም መኖሩን ነው የአካባቢ ነዋሪዎች የነገሩን አሉላ። ዮናታንን፣ ለዘገባው አመሰግናለሁ። አድማጮች፣ ሰሞኑን ተከታትለን የሚኖሩትም ሁኔታዎችም እንዲሁ እንዘግባለን። ወደ የሰዓቱ የዓለም ዜናዎች ስንመለስ የኢራን አብዮታዊ ዘብ ወታደሮች በእንግሊዝ ባንዲራ ስር ሆርሙዝ የባህር ወሽመጥ ውስጥ ስትቀዝፍ የነበረችውን ስቴና ኢምፔሮ ተብላ የምትጠራውን የስዊድን ድፍድፍ ዘይት ጫኝ መርከብ ከመያዛቸው በፊት የኢራን የባህር ጠረፍ ጥበቃ ጀልባዎች በመንገዷ እንዳይቆሙ አንድ የእንግሊዝ ጦር መርከብ አስጠንቅቃ እንደነበር የሚናገር የተቀረጸ ድምጽ ይፋ ተደረገ። ይሁን እንጂ ከዚያ ማስጠንቀቂያ ጥቂት ዘግየት ብሎ የኢራን ኮማንዶዎች ከሄሊኮፕተር እየወረዱ ስቴና ኢምፔሮን ተቆጣጥረዋል። ይህ በእንዲህ እንዳለ ኢራን በእንግሊዝ ባንዲራ ስር የምትንቀሳቀስ መርከብ በመያዟ ምክንያት የእንግሊዝ ባለሥልጣናት ማዕቀብ ለመጣል እየተዘጋጁ መሆናቸው ተገለጠ። ከራሳቸው አዳዲስ ማዕቀቦች በተጨማሪ የአውሮፓ ሕብረትም ከሶስት ዓመታት በፊት ኢራን በገባችው የኒውክሊየር ውል ምክንያት ተነስተው የነበሩ ማዕቀቦች መልሰው እንዲቀጥሉ እያሳሰቡ መሆናቸውም ታውቋል። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከአራት ሴት የምክር ቤት አባላት ጋር በገቡበት ፍጥጫ ሀገራችንን ለመውደድ የሚችሉ አይደሉም ሲሉ በዛሬው ዕለት በተጨማሪ በሰጡት አስተያየተችው ትራምፕ በትዊተር አማካኝነት በላኳቸው በነኚህ መልእክቶች አራቱን የዩናይት ስቴትስ የህግ አውጪዎች ምክር ቤት ሴት አባላት ለተናገሯቸው የጥላቻ ንግግሮች ላሉት አሜሪካንና እስራኤልንም ይቅርታ መጠየቅ አለባቸው ሲሉ ጽፈዋል። ፕሬዚዳንቱ ከአሁን ቀደም በተመሳሳይ በአራቱ የምክር ቤት አባላት ላይ ወደ መጡበት አገር ይመለሱ የሚለውን ጨምሮ በሰነዘሯቸው አስተያየቶች ዘረኝነት የተንጸባረቀበት ነው በሚል ክፉኛ ሲተቹ መቆየታቸው ይታወቃል። ሆንኮንግ ከተማ ዛሬ ማምሻው ላይ ፖሊስ አደባባይ የወጡ አፍቃሪ የዲሞክራሲ ሰልፈኞችን ለመበተን አስለቃሽ ጭስና የፕላስቲክ ጥይቶችን ቢተኩስም ተቃውሞ አድራጊዎች ግን መልሰው ወደ አደባባይ መግረፉን አላቆሙም። በብዙ አስር ሺዎች የተቆጠሩ የተቃውሞ ሰልፈኞች በተከታታይ ለሰባተኛ ሳምንት በሆንግ ኮንግ አደባባይ የቀዋሜ ድምጻቸውን አሰምተዋል። አንዳንዶች በከተማይቱ በሚገኘው የማዕከላዊ ቻይና የአስተዳደር ጽህፈት ቤት ህንጻ ላይ እንቁላሎችን በመወርወርና ጽጥታ መከታተያ የቪዲዮ ካሜራዎችን እንዲሁም ህንፃውን ዙሪያ ቀለም ሲረጩ ታይተዋል። ከ150 ሚሊዮን በላይ ሰዎችን ለአደጋ ያጋለጠው በትናንቱና በዛሬው የዩናይት ስቴትስ እጅግ የበረታ ሙቀት የስድስት ሰዎች ህይወት ማለፉ ተዘገበ። እስከ 43 ዲግሪ ሴንቲግሬድ በተገመተው እጅግ አደገኛው ሙቀት ለህልፈት የተዳረጉት ሰዎች የሜሪላንድ የአሪዞናና የአርካንሳ ግዛቶች ነዋሪዎች መሆናቸው ተገልጠዋል። በርካታ የአደባባይ ዝግጅቶችም እንዲሰረዙ አስገድዷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ ስለ ያበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 14 2011 ዓ ም ምሽት ፕሮግራም ነው። ሮሃባንሬ ጠባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለእኔ በአንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። አሁን እንዲያውም ተውኩት እንጂ ድሮ ፍቅሬ ተለመኔን ስሰራ አለቅሳለሁ ባይዝም ብሎ ነው የሚወርደውና እና በጣም ግሩም ሰው ነው የነበረው። ሰላም ስዩም ነው ከጆቫኒ ሪኮ ጋር ይዘናቸዋል። ሮሃ ባንድ አብራችሁን ሁኑና በስፋት ታገኟቸዋላችሁ አሁን ወደ መጀመሪያው ቅንብር እንዝለቅ። የአማራ ፖለቲካ የመፈንቅለ መንግሥት ሙከራ በተባለ እንቅስቃሴ የተገደሉትን የክልሉን የቀድሞ ፕሬዝደንት ዶክተር አምባቸው መኮንንንና ሌሎች የክልሉ መሪዎችን ለመተካት የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ ባለፈው ሳምንት ባካሄደው ምርጫ የጠቅላይ ሚኒስትር አብይ አህመድ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን እጩ አስተዳዳሪ አቶ ዮሐንስ ቧ ያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ መርጠዋል። ይህ ምርጫ በክልሉ ተፈጥሮ የነበረውን ውጥረት ያረጋጋል የሚል ጥያቄ ይዛ ጽዮን ግርማ ባህር ዳርና ጎንደር ያሉ ምሁራንን አስተያየት ጠይቃለች። ምላሻቸውን በተከታዩ ዘገባ ይዛለች። በቅድሚያ ወደ ባህር ዳር። ይሁን ፈንታውን እባላለሁ። ባሕር ዳር ነው የምኖረው። የፋርማሲ ባለሙያ ነኝ። መድኃኒት አቅራቢ ድርጅት የሚባል ተቋም ውስጥ ነው የምሰራው። እንግዲህ እንደ እኔ አመለካከት ከተከሰተው ችግር አንጻርና አሁን እየሆነ ካለው አንጻር በቀላሉ ሁኔታዎችን ያረጋጋ የሚል እምነት የለኝም። ምክንያቱም እዚህ ማህበረሰብ ውስጥ የነበረው ስሜት እና አሁን ተደረገ የተባለው ሹመት የህዝቡን ስሜት ያማከል አይመስለኝም። ህዝቡ ውስጥ ሲሰሙ የነበሩ አንዳንድ አስተያየቶችና አመለካከቶች አሁን ከተደረገው ሹመት ጋር ሊቀራረቡ አይደሉም። ይሄ ማለት ደግሞ ምንድነው፣ ምናልባት ክልሉ ሁሉን እየመራ ያለው አዴፓ የህዝቡን የልብ ትርታ ወይንም የህዝቡን ስሜት በቀላሉ አግኝቶታል ብዬ አላስብም። ይህ ህዝብ እንደሚታወቀው ባለፉት ሀያ ሰባት አመታት በጣም ከፍተኛ ጫና የነበረበት ህዝብ ስለሆነ ነገሮች በቀላሉ እንዲሁ ሹመት ስለተቀየረ ብቻ ይረግባሉ የሚል እምነት የለኝም። የጎንደር ዩኒቨርሲቲ መምህሩ ሌላ አስተያየት አላቸው። በአምላክ ይደግ እባላለሁ በጎንደር ዩኒቨርሲቲ የፖለቲካል ሳይንስ መምህር ነኝ። ሶስተኛ ዲግሪ በቅርቡ ጨርሳለሁ። በዋናነት የአማራ ህዝብ ችግሮች በጣም ብዙ ናቸው። እነዛን በተመለከተ አዳዲስ ሹመቶች ተካሄደው ነበር። ነገር ግን እነዚያ ሹመቶች ከተደረጉ በኋላ አዲስ የለውጥ እንቅስቃሴዎች ቢታይም በመሀል የሚያደናቅፍ ነገር ተፈጥሯል። በኋላ ላይ እንግዲህ አሁን እንዳልሹ ይህን አዲስ አመራር መጥቷል። አሁን በሶሻል ሚዲያው ትችቶች ይደረጋሉ። የተሾሙት ሰው ብዙም አይመጡም ና የሚባል ነገር አለ። ዞሮ ዞሮ ትልቁ ችግር ያለው አዴፓ ላይ ነው። አዴፓ ራሱን በደንብ አይቶ የራሱ ቀለም ቢኖረው ኑሮ የሁሉ ችግር አይፈጠርም ነበር። ሁሉም አመራሮች፣ ሁሉም አንድ አይን የሚያርስ የራሳቸው ካርታ ስለሌላቸው ነው ሁሉ ችግር የተፈጠረው። ስለዚህ አዲስ የተሾሙት ሰው እንግዲህ ህዝቡን ይመራሉ አይመሩም የሚለው ነገር አሁን ምን ወስነው ሳይሆን ወደፊት በሚሰሩት ስራ በሚገነቡት ተቋም የሚወሰን ይሆናል እና ዞሮ ዞሮ ሰውዬ የመጡት ከአዴፓ ነው። አዴፓ ደግሞ ያኛው ኦፍሻይን የሚያደርግ የተለየ ግለሰብ አለው ብዬ አላምንም። ዞሮ የድርጅቱ ውጤት ናቸው። እንግዲህ የሚፈቱትን ችግር ወደፊት ነው። ችግሮቹ ብዙ ናቸው ስላሉ ደግሞ ወደፊትም ነው ያመላከቱትና ግን ችግሮቹ ተፈተው ወደፊት ለማመላከት ከተሾሙትም ሰዎች ምን ይጠበቃል? ከህዝቡም በአጠቃላይ ከሁሉም አካል እንግዲህ በፖለቲካው መስክ አዴፓ ለውጥ መጣ ካለ በኋላ ለውጥ እንደሌለ ነው የሚረዳው። ምክንያቱም በአማራ ክልል ውስጥ በተለያዩ ቦታዎች የነበሩ አመራሮች እስካሁን ድረስ በነበሩት ስልጣን የተቀጠሙት አንዱን ከአንዱ ማንሳት ወደ አንዱ መቀየር ነው እንጂ አዳዲስ ሰዎች አይታይም። ከዚያ ባሻገር ግን ትልቅ ችግር ነው ብዬ የምወስደው። ለውጥ አለ ከተባለ በኋላ እንኳን አዲስ ሰነድ አልተዘጋጀም። በአማራ ሕዝብ ፍላጎት መሰረት ለአመራሮቹ አዳዲስ ሀሳብ ለመስጠት በሚያመች መልኩ አዴፋ አዲስ ሰነድ አዘጋጅቶ ለሁሉም የወረዳና የዞን አመራሮች አዲስ ስልጠና ሲሰጥ ነው ያላየውም። ስለዚህ ይህ አንዱ ትልቁ ችግር ነው። እንደ የሚመጡት ሰውዬ ከቻሉ በዚህ ዙሪያ ላይ ቢሰሩ አንድ ትልቅ መፍትሄ የሆነ ብዬ አስባለሁ። ምክንያቱም የአማራን ሕዝብ ችግር ያገናዘበ ለአማራ ሕዝብ መፍትሄ ይሆናል ተብሎ የሚታሰብ አዳዲስ ሀሳቦች የሚንሸራሽሩበት መሪዎችን በዚያ መሰረት የሚዘጋጁበት አዲስ ሰነድ ወይም ፕሮግራም ተዘጋጅቶ በዛ ዙሪያ ግንዛቤ ቢሰጣቸው ሁሉም በክልል ባሉ አመራሮች ብዬ አስባለሁ። ሁለተኛ መፍትሄ ነው ብዬ የማስበው ከሌሎች የፖለቲካ ድርጅቶች ጋር አብሮ መስራት ነው ያለበት ሀዴፋ በተለይ በክልሉ ውስጥ ከሚገኙ የፖለቲካ ድርጅቶች ጋር የተፎካካሪነት ሳይሆን የመተባበር አሁን ክልሉ ያለበት ሁኔታ ከፖለቲካ በታች ነው። ብዙ ትብብር የሚጠይቅ ነገር ነው። ፖለቲካ ስልጣን ለመያዝ በፓርቲዎች መካከል የሚደረግ ፉክክር ነው። ነገር ግን አሁን ህብረተሰቡ ከዚያ በታች ያለበት ሁኔታ ነው ያለ። ምክንያቱም ለፖለቲካ ሳይሆን ወደ ተቋም ለማሻገር ተቋማዊ ስራዎች መሰራት አለባቸው። ከፍተኛ አንድ መፍትሄ ብዬ የማስበው በተለይ የተማረው ማህበረሰብ ትልቅ ስህተት አለበት ብዬ ነው የማስበው እኔ በበኩሌ። ምክንያቱም የኛ የተማርነው የምንባለው ብዙ ጊዜ እንደ ማንኛውም ማህበረሰብ መተቸት፣ መንቀፍ እና ሁሉም ነገር ከፖለቲካ ጋር ማያያዝ ነው እንጂ ከሌላው ማህበረሰብ በተለየ መልኩ አጥንቶ ተንትኖ ለመንግስት ግብዓት የሚሆን ነገር የማቅረብ በእርግጥ ከመንግስትም ከገዥ መንግስት ሊሆን ፈተናዎች ቢኖሩም እንደዚህ አይነት ነገሮች እንዳይሰሩ ነገር ግን በምሁሩም በኩል በእኛ በኩል እንደዚህ አይነት ችግር ይታያል እና አጋዥ የሆነ ስራ አይሰራም የመግፋት ነገር ነው። ሁሉም ከፖለቲካ ጋር መያያዝ ነው። የቮለንታሪ ሰርቪሶች ማህበረሰቡን የማንቃት ስራ እንግዲህ ያን ነገሮች ሲሰሩ አይታዩም እና እነዚህ ነገሮች ከተስተካከሉ ወደፊት የተሻለ ነገር ይመጣል ብዬ አስባለሁ። አቶ ተመስገን ጥሩነህ፣ አቶ አገኘሁ ተሻገር እና አቶ ዮሐንስ ቧ ያለው ፓርቲውን በመወከል በኢህአዴግ ስራ አስፈጻሚ ኮሚቴነት እንዲያገለግሉ ከተመረጡ ዘጠኝ ሰዎች ውስጥ ተካተዋል። ሌላው የጎንደር ዩኒቨርሲቲ መምህር ይህ አሁን ያለው ጉዳይ ከሹመትም በላይ ነውና አገራዊ የሆነ ትብብር ያስፈልገዋል ይላሉ። ጎንደሩ አረጋ ይባላለሁ በጎንደር ዩኒቨርሲቲ የስነ ትምህርት ፋካልቲ ረዳት ፕሮፌሰር መምህር ነኝ። በችግሩ ዙሪያ አጀንዳው ሰፊ አጀንዳ ነው። ሀገራችን ያለችበት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ሁኔታ በተደጋጋሚ እንደሚባለው ትንሽ ከባድ ነው። ፖለቲካው ያው ስድስት ክልክል ያለ ይመስላል። በኢኮኖሚ ሁኔታም ህብረተሰቡ በኑሮ ውድነት እየተሰቃየ ነው ያለን። በህብረተሰቡ ማህበራዊ መስተጋብርም ያን ያክል ከዚህ በፊት እንደምናነሳለት ይረዳዳል፣ ይተጋገዛል፣ ይተዛዘናል የሚባሉት መሰረታዊ የሆኑ የማህበረሰብ ሴቶች የሚታይበት አይደለም እና አገሪቱ አሁን ያለችበት ሁኔታ የተወሰነ ቡድን ሊሆንታ ወይም ያንዱ የተወሰነ የፖለቲካ አመራር ሊሆንታ ወይም የመንግስት አካል ሊሆንታ ብቻ ሳይሆን አጠቃላይ የህብረተሰቡን አረፋ አስተዋይነትና ጥለት የምትሻበት አስቸጋሪ ሁኔታ ና ያለ ነው። ከዚያ ውጭ ወደ አማራ ክልል ስትመጥ ደግሞ አማራ ክልል ላለፉት ሀያ ሰባት ዓመታት በበርካታ ችግሮች ውስጥ የነበረ ክልል እንደሆነ ይታወቃል። በተለይ ስፔሲፊካሊ ዘር ተኮር ጥቃት ሲደርስበት እንደነበረ ከሁሉም አካባቢ ማለት ይቻላል አማራ ክልል ያልተፈና የአማራ ሁኖ አማራ ተወላጅ ሁኖ እንደ ብሔር ያልተፈናቀለበት አካባቢ የለም። ከዚያ ውጭ ደግሞ እዚህ ክልል ላይ ያለው አመራር በራሱ የአማራን ሕዝብ የሚወክልም ባለመሆኑ ሕብረተሰቡ ለሚያነሳቸው ጥያቄዎችን በቂ ምላሽ ሚሰጥም ስላልነበረ በርካታ የሆኑ ምስቅልቅል የሆኑ ሕይወቶች ሲገፋ የነበረ ሕብረተሰብ እንደነበረ ይታወቃል። እንግዲህ ከዚህ ችግር ለመውጣት ሁ መስዋዕትነት ተከፍሏል። ወጣቶች ግንባራቸውን ለጥይት ሰጥተው በየአደባባዩ ሕይወታቸው አልፏል፣ ተሰደዋል፣ አካላቸው ጎድሏል፣ ቤተሰብ ተበትነዋል። ተስፋም የተጣለበት ጅምር ታይቶም ነበረ እንደምታውቁት ማለት ነው። እና ከዚህ ችግር ለመውጣት አሁን ሀገሪቱ ባለችበት ሁኔታ የተወሰነ አካል ጥረት ብቻ ከዚህ ችግር ያወጣል ብዬ አላስብም። እንደኔ ማህበረሰቡ የራሱ ድርሻ ይኖረዋል፣ መንግሥት የራሱ ድርሻ ይኖረዋል። የሀገር ሽማግሌም የሃይማኖት መሪ፣ የፖለቲካ ፓርቲዎች፣ ልዩ ልዩ የማህበረሰብ አደረጃጀቶች የየራሳቸው ድርሻ ስለሚኖራቸው ሁላችንም በጋራ የምንረባረብበት እና ለብቻገር ህልናም ለህብረተሰቡ ሰላም ማግኘትም የጋራ ርብር የሚጠይቅበት ታሪካዊ ምዕራፍ ላይ እንገኛለን የሚል አጠቃላይ አስተያየት ነው ያለ ይስላል። በሌላ በኩል መግለጫ የሰጡት የአዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኸኝ በስቱዲዮ በሰጡት ጋዜጣዊ መግለጫ የአማራ ህዝብን ጥያቄዎች ለመመለስ የሚያስቀጥልና የሚያስችል ስራዎች ተሰርተዋል፣ እየተሰሩም ነው ብለዋል። አመሰግናለሁ ጽዮን፣ ለውይይቱ እንዲሁም ምሁራን እንግዶቹንም እንደዚሁ በአድማጮች ስም አመሰግናለሁ። ወደ ተከታዩ ቅንብር እንለፍ። ኢትዮጵያ ደህና ነች። በተከታዩ ዝግጅት የኢትዮጵያን ጤና እንፈትሻለን። ሰለሞን አባተ የፖለቲካ ሳይንስ ሰው ይዟል። ወደ ዝግጅቱ የኢትዮጵያ ነገር አሁን ያለችበት የማያሳስበው ቢኖር ጥቂት ነው ካለ እጅግ በጣም ብዙ ሰው እየተጨነቀ ነው ያለው። መላ ሕዝቧ በመላው ዓለም ያሉ፣ በሀገር ውስጥም ያሉ ላለፉት አርባና ሀምሳ ዓመታት የዘለቀችበት ትኩሳት ለተወሰነ ጊዜ በረድ ያለ መስሎ ቢቆይም ሰሞኑን የገባችበት ሁኔታ ግን መልሰው እያገረሹ ያሉ የጤና መታወክ ሁኔታዎች የሚመስሉ አጋጣሚዎችን አይተናል፣ አስተውለናል። በሀገር ውስጥ መቼም አንድ ሰው ታሞ ወደ ሐኪም ጋር ሄዶ የጤናውን ሁኔታ እንደሚመለከት ሁሉ የሀገርም የጤና ሁኔታ በእንደዚህ አይነት የቀውስ በሚመስል ሁኔታ ላይ በሚገኝበት ጊዜ አይኖቻቸውንም እጆቻቸውንም ከሀገር ልብ ላይ፣ ከሀገር ግንባር ላይ፣ ከሀገር ሰውነትና አካል ላይ አያነሱም ብለን የምናምናቸው የፖለቲካ ሐኪሞች የፖለቲካ ሳይንቲስቶች፣ የፖለቲካ ተመራማሪዎች ብዙ ነገር በቅርብ ይከታተላሉ፣ መላም ይፈልጋሉ ብለን እናምናለን። ብዙ ሰው እንዲህ ያምናል። በኢትዮጵያ ውስጥ ያለው ገዢ ፓርቲስ በውስጡ እያየን ያለነው ሁኔታ ጤናማ ነው? ለመሆኑ ኢህአዴግ በሕይወት በሕይወት አለ ይዘልቃል? እነዚህን ጥያቄዎችና ሌሎችንም ይዤ እንግዳ ጋብዣለሁ የፖለቲካ ሳይንስ ምሁር በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንዲሁም በስክሪፕስ የጋዜጠኝነት ትምህርት ቤት የጋዜጠኝነት መምህር የሆኑትን ፕሮፌሰር ብሩክ ኃይሉን ስቱዲዮ ጋብዣለሁኝ። በኢትዮጵያ ያለውን ሁኔታ ያጫውቱናል። ፕሮፌሰር ብሩክ በቅድሚያ እንኳን ደህና መጡ። አመሰግናለሁ። ደህና ቆይኝ ስቱዲዮ ተገናኘን ዛሬ በጣም አመሰግናለሁ። በአካል ተገናኘን። ብዙ ጊዜ አብረውን ነው ያሉት፣ በራዲዮ ብዙ ጊዜ እንገናኛለን፣ በፌስቡክም በተለያዩ ትንታኔዎቹ፣ በተለያዩ የሀገር ውስጥና ዓለም አቀፍ አጋጣሚዎች እየቀረቡ ያለሁትን እውቀትም ልምዶንም ያጫውቱናል። መቼም እርሶ የፖለቲካ ሳይንስ ምሁር ኖት፣ የጋዜጠኛነት መምህር ኖት፣ ዲፕሎማት ኖት፣ ዜጋ ኖት እና በብዙ ሀገሮችም ተንቀሳቅሰዋል ከነዚህ ሁኔታዎች ሁሉ ተነስተው እርስዎን እንደ አንድ ሐኪም ልቁጠሮት እና ኢትዮጵያ ደህና ነች? መጀመሪያ ለጥሪህ አመሰግናለሁ አቶ ሰለሞን፣ በጣም እግዜር ያክብርልኝ። ኢትዮጵያ ደህናነች በጣም ጥልቀት ያለው እና ከባድ ጥያቄ ነው። ደህንነት በምን ይለካል ነው። ለዕለቱ ደህና እንመስላለን ግን ጠንከር ያለ እንትን ሆነ ከበሽታ ከሆነ ደግሞ ውስጡትን እየገዘገዘ ያው ያስቸግራል። እና እንደ ዋጭሩ ለመመለስ አሳሳቢ ነው ኢትዮጵያ ሁኔታ ኢትዮጵያ ሁኔታ አሳሳቢ ነው። እያገረሸ እንዳቀረብከው የመመላለስ ሁኔታ እያየን ነው። ለውጡ አንድ ዓመት ከሶስት ከአራት ወር አምስት ወር ገደማ ነው። ብዙ ውጣ ወረዶችንም እያየን ነው። ግን በሽታው ወደ ሞት እግዜር ያበለውና ያደርሰናል አለ ደግሞ ሲሪየስ ነው ኢትዮጵያ ሀገራችን ታማ ለ ግን ታማ የጠና ነው። እጅግሯ አልተያዘም። ካሰብንበት ቆራጥ እርምጃ ከወሰድን ትክክለኛ ውሳኔ ከተወሰነ በአመራሩ በተለይ እና የህዝብም ድጋፍ ያስፈልጋል። ያ ያ ከተደረገ ትድናለች። ይህንንም ስቶርም ልበልህ፣ ይህንንም ስቶርም ወይ ጎርፍ ልበልህ፣ አልፈን ልንወጣ እንችላለን። እስቲ በዛው በታማሚና አካሚ ቋንቋን እንነጋገር እና የእርስዎ የምርመራ ውጤት ምንድን ነው? የሚያሳዩት ምንድናቸው? በሽታዎቿ ምንድናቸው? ህመሞቿ? አንድ ሁለት ብለው ሊጠቅሱልኝ የሚችሉ ከሆነ። በጣም ብዙ ሰዓታት ሊያናገረን ይቻላል። አንዱ የዲሞክራሲ ጦት ነበር በፊት ቢሆን ትልቁ ለምሳሌ የፖለቲካ ብስለትም የፖለቲካ ድርጅቶች እና ስልጣን የያዙ ወገኖች ምን ያህል ብቃት አመራር ነበራቸው? አገሪቷንም ሲመሩ ውስጥ በምን አይነት ስትራቴጂና ታክቲክ ነው የመሯት? ሁሉ ነገር እኛ ውስነን ነው ወይስ ህዝቡንም እያሳተፉ ነው? ህዝቡንስ ሲያሳትፉ በምን አይነት ጉዳዮች ላይ ያሳትፈዋል? ፖለቲካል ስፔስ ነበር ወይስ አልነበረም? ይህ ሁሉ መታየት አለበት። የፖለቲካል ሳይንስ ሲመረምር አገሪቷስ በህግ ነበረው የምትደራደረው? አዎ ህገ መንግስት አለ። አዎ ህገ መንግስት አለ። ግን ህገ መንግስት በጭብጥ ተግባር ላይ ውሏል አልዋለም? ከዋለስ የትኛው ነው? ምን አይነት ጉዳዮች ናቸው የዋሉት ምን አይነት ጉዳዮች ናቸው መዋል ሲገባቸው በህገ መንግስት ያልታዩት? ለምን ታለፉ? አመራሩ ለምን አስተላለፋቸው? ኢኮኖሚክ ፖሊሲውንም እንዴት ነው ኢኮኖሚክ ፖሊሲው መታየት አለበት? የፖለቲካ ድርጅቶች አደረጃጀታቸው ራሱ በአካል እናያቸዋለን፣ እጅግር አላቸው። ግን ውስጣዊ ህይወታቸው እና ዳናሚዝሞስ እውነት ዳይናሚክ ናቸው ወይስ ሙት ነበሩ? ወይም ታሞ ነበር? እነሱ ራሳቸው ምን ያህል መንግስትና የፖለቲካ አመራሩ ተቆራኝቶ ነበር? ምክንያቱም ሌቭል ኦፍ ኮራፕሽን ሙስናውን የምናውቀው በሱ ነው። አብረው ከተጣመሩ እንደ ከተጣ ቡ ነው የሚባለው። እንደውም አንድ ቋንቋ ከተጣቡ ምንም መደነቅ የለብንም ኮራፕሽን ውስጥ ቢገባ ማለት ነው። አመራሩ ራሱ ይዞ የመጣውን አይዲል ምን ያህል ገፋበት? የት ድረስ ሄደ? ምን ያህል ገፍቶበት ደግሞ ምን ያህል እየበሰበሰ መጣ? ለምን በሰበሰ አመራሩ ስራሱ ራሱን ተካ ወይስ አልተካም? ሲተካስ፣ ልክ እሱ እንደ ገደል ማሚቶ ልክ ነው ልክ ነው የሚለውን አይነት ነው አመራር የተካው ስልጣን ላይ ያስቀመጠው፣ ወይስ የሚጠይቅ እውነተኛ ወጣት ትውልድ ነው ያደረገው? ይህ ሁሉ ለፖለቲካ ህልውና ሁሉ አስተዋጽኦ ያደርጋል። እና የዚህ ሁሉ ዙሪያ ድምር ውጤት ነው ለመነሻ ማለት ምፈልግ ፕሮፌሰር ብሩክ፣ በዚህ ሁኔታ ውስጥ፣ በዚህ የፖለቲካ ትርምስ ውስጥ ጨርሶ ከኢትዮጵያ እንግዲህ ከኢትዮጵያ በምልበት ጊዜ ኢትዮጵያ የት ጋ ነው ያለችው ራሱ አንድ ጥያቄ ይሆንና ከመገንጠል አንስቶ በክልሎች የመከፋፈል የመደራጀት እና ከዞንነት ወደ ክልልነት የማደግ ጥያቄዎች እየተነሱ ናቸው። አንዳንዶቹም በኃይሉ ሁሉ የታጀቡ ይመስላሉ። በኃይለ ቃላት ሁሉ የታጀቡ የእልህ ንግግር ያለባቸው ሁሉ ይመስላሉ። አሁን ባለው የኢትዮጵያ ሕገ መንግስት መሰረት ግን አንዳንድ የማይፈቅዳቸው ሕገ መንግስቱ ሁኔታዎች እንዳሉ እናያለን። ሕገ መንግስቱ ካልተለወጠ በስተቀር በኢትዮጵያ ሕገ መንግስት የኢትዮጵያ ክልሎች የሚባሉት እገሌ ገሌ ገሌ ናቸው ተብሎ ተቀምጠዋል። ይሄ ሕገ መንግስት ሳይሻሻል እንደዛ አይነት ለውጦችን ማድረግ ይቻላሉ። ይሄ የመገንጠልና በክልልነት የመደራጀት አዝማሚያና ዛቻ ወዴት ነው የሚወስደው? መጨረሻው ምንድን ነው? በጣም ግሩም ጥያቄ ነው። እርምጃዎች ናቸው መጨረሻችን ወይ ያሳምርልናል ወይ አያሳምርልን አሟሟቴን ያሳምረው እንደሚባል ወይ ያሳመረ ወይ አያሳምርልን ማለት ለጥያቄ ለመመለስ አዎ ህገ መንግስቱ አለ በህገ መንግስቱ ስቲፕሌትድ የሆኑ ነገሮች አሉ ግን ተግባራዊ ሆኖ አሉ ያልሆኑም አሉ አንድ ሁለተኛ ባለፉት 27 28 አመት የነበርንበት ሁኔታ ምን አይነት ህብረተሰብ ይዘን ነው አመራሩም ሲመራ የነበረው ነጻነት ነበር ወይ ለምሳሌ ፖለቲካል ዲሞክራሲ የፕሬስ ነጻነት ነበር ወይ አልነበረም ለምሳሌ በጣም ቢኖርም ግድብ ነበረ የብሔረሰቦችንም ችግር የመፍታት ሁኔታ ከተቀመጠው ውጪ ቢደረግ ሌላ ነገር ያስከትል ነበር። ወደ አሁን ወደ ዶክተር አብይ በመጣ አንድ ለውጥ ላይ ገብተናል። አንድ ምዕራፍ ከፍተናል። አሁን ይሄ ታፈገ ቤት በፊትም እንደተባለው ሲከፈት ብዙ ግሳንግስ አለው ውስጡ። የእሱ ግሳንግስ ውጤት ነው ጥያቄዎች ትክክለኛ የሆነ ጥያቄ ሊሆን ይችላል። እሱ በዝርት ደግሞ እያንዳንዱ በራሱ ሜሪት መታየት አለበት። ግን ያ የተከመረ የሀገሪቷ ችግር፣ ያልተፈቱ ችግሮች ዝም ብለው በቋፍ በጡጫም ሆነ በሴኩሪቲም በምንም ተጭነው ይዘነው ጸጥ 27 ዓመት አገሪቷ ከሞላ ወደ ጸጥ ስትል የህዝቡ ጥያቄ የተመለሰ ይመስለናል ተግባርተናል አሁን ግን ሲከፈት፣ ሁሉም የራሱን ብሶት የራሱን ቁርሾ የራሱን ምን ጥያቄዎች እያመጣ ነው ያለው ጥያቄውን ይዞ ሲመጣ እንግዲህ አሁንም አንስተኸዋል አንተ ግማሹ ዛሬውን ካልተፈታ፣ ዛሬውን ነጻ ካልወጣው፣ ዛሬውን ስቴት ካልሆንክ በምንም አይነት ይላል ሀያ ሰባት ዓመት ግን ሊጠይቅ አልቻለም። ያልቻለበትም ምክንያት ብዙ ሄቪ ሃንድ ስለነበረ ብዙ ነገር ስለሚደርስበት አሁን ግን በዶክተር አቢ ዲሞክራሲ አይኖራለም እንኳን ኖረ ያን እድል ተጠቅመው እድል ለዚህ መንግስት አልሰጡትም። በአንድ አመት በጥቂት ውስጥ ሶሉሽናቸውን ሶሉሽን እንዲፈለግ ይጥራሉ። ተግባብተናል። ስለዚህ ህገ መንግስቱንም ስቴትሁድ ቢሆን መደረግ ያለበት ትክክል በክልል መሆን በህገ መንግስቱ መሰረት ነው መሆን ያለበት። አሁን እሱን ዘለን እሱን እያፈረስን በቃ ሞች ይገኛል የማለት ሁኔታም እየመጣ ነው። ይሄ ሌሎችንም ወደዛ እንዳያስቡ ያደርጋል። ሌላ ብሔሮችን ብሔረሰብ አይጠይቁ አይደለም። ጥያቄ ተይዞ የሁሉም አንድ ላይ መፈታት አለበት። የህገ መንግስቱን ጉዳይ መታየት አለበት። ሀያ ስምንት ዓመት እኮ ጠብቀዋል። ሀያ ስምንት ዓመት እኮ በሆዳቸው ይዘው ከሌ ምናምን ብሔረሰብ ኤትኒክ ክልል መሆን ፈልጋለሁ ብሎ ይዞታል። አፍ ነው በሁሉ ግን አመት ሁለት ዓመት መጠበቅ አቃተው። ይህም ራሱ ከፖለቲካ ካልቸራችን ከድፍረት ፖለቲካ ከሾርት ሳይትድ አጭር ከማየት ፖለቲካ፣ ራስን ማስቀደምና አሁንም ትልቁን ማስቀደም ውስጣቸው ያለውን ትግል ያሳያል። ወደ ሰፊ ሆኖ የእኔ ችግር አለ አዎ፣ የእኔ ችግር ግን፣ መቼም አዲስ ምዕራፍ ኢትዮጵያ ገብታለች ከሌላው ችግር ጋር አብሮ መፍትሄ ይገኝልን ከማለት አኳያ ማየት ነበረባቸው ነው የሚለው ሀያ ስምንት ዓመት ተኝተን አልልም ተኝተን ልብል መቼም እሱ በጣም የወረደ ይሆናል። ግን ሀያ ስምንት ዓመት ታግሶ አሁን ነው ወይ ነበሩ የነበረው ፓወር ኮንፊጀሬሽን በደንብ አርጎ ንቅ አድርጎ ስለያዘ መናገር አልቻሉም። አሁን ግን በዶክተር አብይ ስልጣኑ ጉልበቱም ሴኪሪቲውም ወታደሩም እያለው ማድረግ እየቻለ ይሄ የታፈገው ቤት ሲከፈት ሁሉም ጥያቄውን ሲያነሳ አይ ቲንክ የመንግስትንም ጥረት ማየት ያለባቸው ይመስለኛል። ይሄ ማድረግ እንኳን የቻሉት ባለው ኦፕንነስ ነው። ከዚህ ጋር እስቲ አያይዘው የሚመልሱልኝ በአንድ በኩል እነዚህ በክልል ደረጃ ለመውጣትም እያሰቡ ያሉት አካባቢዎች በጎሳ በቋንቋ የተደራጁ ሲሆኑ፣ እስካሁን ድረስ ያለውን የቋንቋና የጎሳ ፌዴራሊዝም እስካሁን ያለውን አደረጃጀትም ልክ አይደለም ብለው የሚቃወሙም ደግሞ አሉ። መልካም ምድራዊ አደረጃጀት ነው ለአስተዳደር የሚመቻ ያካላላ ነው ምኑሩ ያለበትና ኢትዮጵያ የሚበጃት እንደዚህ አይነት ነው የሚሉ እያሉ ነው። እነዚህኞቹ ተጨማሪ ተጨማሪ ደሞ ጥያቄዎች እየመጡ ያሉ። ሊፈታል እንዲህ አይነቱ ሊፈታ ይችላል። ማይፈታ ነገር የለም። ማናው ምንድነው መደማመጥ አሁን ያለ ያለውን አነሰን በዛ የፈለገው ክሪቲክ ዶክተር አብይ ላይ ኒዝ ፐርሰን አመራሩ ላይም የፈለገው ክሪቲክ ውርጅብኝ ቢወርድም ማንም ፐርፌክት አመራር የለም ግን ይሄ አመራር ይዞ የመጣውን እድል ጎልደን ኦፖርቱኒቲ መጠቀም አለበት ህዝቡ መጠቀም የሚችለው ያንን ሲንከባከብ ነው ተሸክሞ ይዙር ማለት አይደለም ያንን ሲንከባከብ ነው ምክንያቱም በአዘር ቨርዥን ተሞክሮ አልተሳካም እፍንፍን ያለ ስርዓት ማለት ነው ስለዚህ ጥያቄያቸውን በዚህ ቻናል መደረግ አለብ ሊፈታ ይችላል። መድረኩ ተከፍቷል፣ እንዲከፈትም መደረጋል ተደርጓልም ጉዳያቸው ማቅረብ። አሁን ያልከው ትዝ ይለኛል ወደ ዘጠኝ አስር ተብሎ ህገ መንግስቱ ዘጠኝ ክልልና ሁለት ቀጥታ አስተዳደሮች አዲስ አበባና ድሬዳዋ ሲወሰን አሪ መንበር እኔ ሎካል ገቨርንመንትን ብዙ ዓመት አስተምር ያለሁ፣ ፌዴራሊዝምንም አዲስ አበባ ዩኒቨርሲቲ ለብዙ ዓመት አስተምር ያለሁ እያለሁ ፖለቲካል ሳይንስ ዲፓርትመንት እና የብዙ ሀገሮችንም ግማሹ ስዊስላ ግማሹ ላ እሱም ይጠቅማል። ግን የሀገራችንን ስናይ ከናይጄሪያ ጀምረን የእኛ ኤትኒክ ላይን ተመስርት ጎሳና ቋንቋ ላይ ነው። ይብስም ብሎ እስከ ራይት ኦፍ ሴሴሽን ይ በሶቪየት ህብረት ከሌሊና ስታሊን ጊዜ ያው እነሱ ናቸው። እነሱ ደግሞ ሞኞች አይደሉም። ተግባራዊ አላረጉትም። ህዝቡም አልጠየቀም። ለምን አልጠየቀው? አርሜኒያኖች መገንጠል እየፈለጉ ለምን? በጡጫ ስለተያዙ ነው። ኡዝቤክስታን፣ ካዛክስታን መገንጠል ይፈልጋሉ። ቱርክሜ መገንጠል ይፈልጋሉ። ሞርዳያን፣ ሴንትራል ኤዥያኖች ናቸው። ግን የሶቪየቱ ስርዓትና ኮሚኒስት ፓርቲ ወደ ሶቪየት ዩኒየን ሲፒኤስዩ አንቆ ይዞ መብትም አልሰጣቸው። ኢትዮጵያም እንደዛ ታፍኖ የነበረን ነው እና ህግ ላይ ማስቀመጥ ነው አለ ግን ተግባራዊ ላይሆን ይችላል እና እኛም አስቀምጠን መገልጠል መብት አለው በገደብ መብት አለው ግን መጠየቁ ፕሮሲጀር አለው ግን ማን ነው የጠየቀው እዚህ ዛሬ አራት አመት ሶስት አመት ጀምሮ ነው ቀውስ የነበረው አራት አመት በፊት ስዳማ ህዝብ ሞካክረዋል አውትራይት ገፋ ባለ ሁኔታ እንዳሁን ቢጠይቁ ኖሮ ተቀባይነቱ በነበረው መንግስት እንዴት ነበር የሚሆን ነው በጡጫ ነው ብዬ እገምታለሁ በጡጫ በጉልበት ነው ማፈን ማሳፈን ማለት ነው አሁን ግን ይህን ሁሉ እንኳን አድሬስ ማድረግ የተቻለው ባለው ፖለቲካል ስፔስ መስፋት ነው እና ይህንን ሰክተን የተንከባከብን ችግራቸውን የተውት ማለት ያደለም ጥያቄያቸውን፣ እሱን ይዘው ከሁሉ ጋር እንዲፈታ ይሄ ገና እየተንገዳገደ ያለውን መንግስት እያገዙ መሄዱ ነው። ለነሱም ህልውና፣ ሌላውም ብሔረሰቡ ህልውና፣ ለመላ ኢትዮጵያም ህልውና የሚያገዘው እሱ ነው። ከዛ ውጭ ህገ መንግስቱ በምን መልክ ይቀረጽ የሚለው ራሱን የቻለ ደግሞ ኮምፕሌክስ ችግርና ራስ ምታት ነው እሱ ራሱ ምክንያቱም እያመን ለውጥ የለበትም የሚል የብሔረሰቦች የተወሰኑ አቋም አለ አይ እንዲው አንድ ኢትዮጵያ ሆኖ ፌዴራል ሆና ግን እንደ አሜሪካ በጂኦግራፊ ጋር ለአቀማመጥ እንደገና ተዋቅሮ ኢንዲቪጁዋልም ግሩፕን መብት ሰጥቶ በዛ እንደገና ሪቪዚት ይባል፣ እንደገና ከልሰን ማየት አለብን ዩ የሚል ወገን አለ። ያ ሲደረግ ምንድነው የሚሉት እነሱ ሎጂክ ደግሞ ህዋ ስምንት ዓመት ሞከር ነው አናከሰን፣ አባላን እየበተነን፣ ሊያጠፋንም ነው እንጂ ተጣብቶን ወደ በጎ ነገር አልመራንም በሚል የሀሳብ አቅጣጫ ነው የሚያደርጉ እና ሁለት ኤክስትሪም አለ። ዶክተር ብሮክ እርስዎ ምን ይመክራሉ እንደ ፖለቲካል ሳይንቲስት እንደ ባለሙያ አማካሪ ቢሆኑ የፓርላማው አማካሪ ቢሆኑ ምን ይመክራሉ፣ ይሻላሉ? የህዝብ አማካሪ ቢሆኑ፣ ከባድ ከባድ ጥያቄ ነው። አንድ ዲሞክራቲክ ስፔሱ መጠበቅ አለበት። አሁን የተጀመረው መታፈን የለበትም። ግማሹ ኦልሬዲ ዶክተር አብይ እንዲ እየዘጋ እንትን ያለ እሱ መጠበቅ አለበት። ግን አካውንተቢሊቲ ሪስፖንሲቢሊቲ፣ ኃላፊነት መታወቅ አለበት። እንደ አስፈላጊነቱም መንግስት መንግስት ነውና የተደራጀ ሀይል አለውና በመጨቆን መልክ ሳይሆን አገርን ከመጠበቅ አኳያ እርምጃ መውሰድም ይጠበቃል። ህዝቡም እየጠበቀ ነው። ሰላምን ማግኘት ማለት ነው። ያን ማስከበር ነው። ቀጥሎ ዳያሎግን ክፍት ማድረግ እየተደረገ ነው። ውይይቱን በምን መልክ እንሄድበት የሚለው በሰፊ ሁኔታ ሁሉም እንዲሳተፍ ማድረግ ነው የሚታየኝ። ከዛ ወደ ህገ መንግስቱና ወደ ምርጫው ይኬዳል። አሁን አንተ በግሌ ላል ጥያቄ ፖይንት እንደሆነ ጥያቄ ከባድ ነው። እንደ ትውልድ ኢትዮጵያዊ አዝናለሁ። ከባድ ውሳኔዎች ነው የሚጠብቁት። በሰው ልጅ መብት አምናለሁ፣ በኢንዲቪጅዋልም ሆነ በግሩፕ መብት። ነገር ግን ኤትኒክ ላይ ቤዝድ የሆነ መንግስታት አወቃቀር በጣም ሬር ናቸው። ወደ ልማት ሳይሆን ወደ አደጋ ነው የሚወስዱን። ለምን? እርግጥ እነዛ ኤትኒክ ግሩፖች እያንዳንድ ናቸው። የራሳቸው ቋንቋ፣ አስተዳደር የሚባለው ሁሉ በጎነት እንዳለ ሆኖ፣ ግን እያደር እየዋለ ምንድን ነው ይሄ ሰልፍ አይደንቲቲ ወደ ቶታል አውቶኖመስ ብቻ ሳይሆን ከዛም በላይ እያደገ መጥቶ ወደ መበተን ነው የሚወስደው። ምንም ጥርጥር የለም። ያው ስሎቬኒያዎች መጀመሪያ ነበርኩ፣ አጋጣሚ ለስብሰባ ስሎቬኒያ ሲገነጥሉ ነበርኩ። ለምሳሌ ቀጠለ ክሮኤሺያ፣ ቀጠለ ከዛ ዘርቢያኖች፣ የመጨረሻ ናቸው። አሁን ዘርቢያኖች ፓን ዩጎዝላቪያ ስሜት ያለው መጨረሻ ላይ ነው። እነሱ አልቅሰው ራሳቸውን መንግስት ያቋቋሙ ዘርቢያኖች፣ ስድስተኛ ሲወጡ ማለት ስድስት ቤት ነበራቸው። ቦዝኒያ ሄርዘጎቪና፣ ሶስተኛ ሄደ ሞንቴኔግሮ፣ ከዛ በኋላ ነው ሁሉም ተበተኑ። ይሄ ነው የዳይናሚዝሙ ነው። ይሄ እንግዲህ ከዴሞክራሲ ከነጻነትም ጋር ነው የሚመጣው። የኛ ዴሞክራሲ ይሄንን እያጎላ አውጥቶታል ና እየጎዳንም ነው ና አገሪቷን ወደ መበታተን ሊወስዳት ይችላል ነው ሚለው። ስለዚህ መፍትሄው ምንድን ነው ላልከው፣ እያንዳንዳችን የኤትኒክ ግሩፖች አይደንቲቲያቸው መጠበቅ ማለት የመናገር የቋንቋቸው የምናቸው፣ ግን ክልሉን በተመለከተ እንደገና ቢታይ እንደውም ኢትዮጵያ ስሜት እንዲሰማቸው እየተቀላቀሉ እየተቀላቀሉ እየተቀላ ከሁሉ ጋር እየተያዙ ሊሆን ይመረጣል ብዬ አንድ ይሄ ነው። ሁለተኛ ኢኮኖሚክ እድገት አገርን ግንብን ይሰብራል። ኢኮኖሚክ ኢንቴግሬሽን ይባላል። ባደገ ቁጥር ሰው ይዋለዳል ለስራ ፍለጋ ከአዲስ አበባ ተነሱ አፋሪያ ላይ ከአፋር ተነሱ ጅማ ይሄዳል። ያ ሲል መዋለድ መዋደድ ይመጣል። በዛ በዛ አገሮች እንደዛ ነው። አውሮፓውያኖች ኔሽን ስቴትን መፍጠር የቻሉት ማለት ነው። ቅንጅቱ እሱ። በዚህ ከቀጠል ጥሩ ሁኔታዎች ላይ ነው ያለነው። አቅጣጫው ኢኮኖሚው ላይ ችግር የለም። ፖለቲካው ላይ ነው፣ ወደኋላ እየቀረ ነው። እሱም የነበረው ተጽዕኖና የነበረው ትኩረት አለመስጠት ሁኔታ ነው። እና ሁለቱ ቢቀናጅ ጥሩ ነው። ግን ኢትዮጵያ ብቻ ካል ደግሞ ብዙ ብሔረሰቦች ብሔረሰቦች በተለይ አናሳ ብሔረሰቦች ቅር መሰኘትና መብታቸውን ማስከበሪያ ሜካኒዝም የለንም። ደግሞ ላይኖራቸው ይችላል ሁሉ ይታያልን። እንደገና ቢታይ ቢከለስ ጥሩ ነው እላለሁ። መልካም ፕሮፌሰር የኢትዮጵያ ሕገ መንግስት እንደ አጠር አድርገው ቢነግሩኝ መጣል አለበት መቀደድ አለበት የሚሉ አሉ። የለም አንዱ ጫፍ ነው ሊከለስ ይችላል ሊሻሻል ይችላል የሚሉ አሉ። የትኛውን ነው እርስዎ? እንግዲህ አገሮች ጥሩ ጥያቄ ነው። አገሮች ከተለይ ሪቮሉሽን ላይ ሲሆኑ ቶታሊ ይለወጣል። ፈረንሳዎች እንኳን አሁን አምስተኛ ረፐብሊክ ላይ ነው ያሉት ከ1958 ጀምሮ ፊፍት ረፐብሊክ ነው የሚባለው። ብዙ አገሮች አውሮፓ ሀገሮች፣ ጀርመኖችም ከናዚ ጀርመን በኋላ ቶታሊ ጥለው ነው አሁን ቤዚክ ሎው ሆነ ያላቸው። አንድ ሂስቶሪካል ገጠሚ መሆን አለበት ትልቅ ኮንፍሊክትና ክራይስስ ውስጥ ገብተው ወደ አብዮት መርቶ መለወጥ እና እንደዛ ቶታል የሚያደርጓል። ኢትዮጵያን በተመለከተ ይሄ ፖለቲካልና ሲቪል ራይቶች የተመለከተ እንዳለ አዳፕት አርገ መቀጠል እንችላለን። ችግር የሚሆነው የፌዴራሊዝሙን አወቃቀር አንደኛ ምክንያቱም አስር ብቻ ናቸው ወይ የሚለው ራሱ መታየት አለበት። እሱን እንዴት አድርገ እንጠብቀው የሚለው መታየት አለበት። ከዛ ውስጥ ምን አይነት ፌዴራሊዝም ነው የምፈልገው እንደ ስዊስ አይነት ነው የሚሽከረከር ፌዴራሊዝም ሁሉ አለ በየአመቱ እያንዳንዱ ለአንድ አመት ሄዶ ስቴት ሆነ ያገለግላል ይሰራል። እኩልነት ለመስጠት የማሌዥያን ፌዴሬሽን አለ። እዛም ቀደም ሲል በዛ መልክ ይጠቀሙ ነበር እና ኢትዮጵያም የሚሰራውን አዳብት ብናደረግ ወደፊት የሚያሻግረንን ከጊዜው ጋር ሊሄድ ያልቻለና ችግር የፈጠረብንን መለወጥ አለባቸው ነው ምለው። እኔ በቅርቡ ኢትዮጵያ እንደዛ አይነት ስራ ውስጥ ትገባለች የሚል ሀሳብ አለው። ሕገ መንግስቱን መለወጥ የሚሆን ማሻሻል አይነት ንግግር ውስጥ አይ ቲንክ። ምርጫችንና ጊዜው እየሮጠ ነው፣ ምርጫችን እየጠበበ ይመስለኛል። መጀመሪያ ምርጫውን ማካሄድ ያስፈልጋል ባይነኝ። ምርጫው ከተካሄደ አዲስ የሚመጣው ሌጂትመሲ ህጋዊነት ያገኛል አዲሱ አመራር አዲሱ አመራር ተወካዮቹ በሙሉ አምስት መቶ ገደማ ይሆኑት አዲስ ይሆናሉ፣ ወይም እንደገና የሚገቡት ይገባሉ። የፖለቲካ ፓርቲዎች ሪፍ ኮንፊግሬሽን ራሱም ኢህአዴግ ሊፈርስ ይችላል። አሁን ባለው ሁኔታ በአማራ ክልል በተፈጠረ ሁኔታ የማይቀር ነው። አራቱ አሁን አብሮ የሚሄዳቸው ሁኔታ የጊዜ ጉዳይ ነው። አራቱ ሲሉኝ የኢህአዴግ አባል ድርጅቶች ማለት ነው። የከተለው ጥያቄ ነበር መነሻ ያንሱ ነበር አለው የኢህአዴግ በይወት

እንዲህ ደረጃ ተደራርሰው እና ደግሞ ስትራቴጂ ላይ ተለያይተው አንዱ ለምሳሌ ቲፒልፍ ሬቮሉሽነሪ ዲሞክራሲ አሁንም ያሰራል ኢትዮጵያ ነው የሚለው፣ ግን የኦሮሞና የአማራው ፓርቲ እንደምንረዳው ሊበራል ዲሞክራቲክ የሆነ አላደለ ጆይንት ቬንቸር ሁሉ ሁሉ የሚያስተናግድ ፎረን ካፒታል የሚያስተናግድ በኢኮኖሚው ዘርፍ ማለት ነው። በፖለቲካው ኦፕነስ ይመስላል። ያ ሁሉ ስላለ እንደገናም በቲፒኤልኤፍ ውስጥም አይ ቲንክ ሜይ ቢ ትንሽ ቅሬታ ወይ ትልቅም ቅሬታ ይኖራል። ደክመን ደክመን ደክመን ይሄ ነው የሚል ነገር ማርጅናላይዝ ተደገናል ስሜት የመፈጠር ሁኔታ፣ ከአሸናፊም ወገን አንዳንድ የሚያሳስተዋሉ አሸንፈናል፣ ዛሬ በተራ ነው የሚልም አለ። ይሄ ኔጋቲቭ ቶክሲክ የሆነ አነጋገሮች አሉ የሚጎዱ ከሁለቱም አቅጣጫ ያ ያም ሁኔታ ስላለ እንግዲህ ተለያይቶ ቢያዩት ይሻላል። ምክንያቱም ቲፒኤልኤፍም የራሱን ፓወር ኦፍ ኮንፌዴሬሽን ይፈልጋል የተወሰኑ ኤትኒክ ግሩፖች በኤትኒሲቲ ስለሚያምን ኤትኒክ አይደንቲቲ የአማራና ኦሮሞ ፓርቲ የአማራና ኦሮሞ ፓርቲ ሁ እንደምንሰማው እንደምናየውም፣ አላማቸው ሞር ወደ ፓን ኢትዮጵያን ወደ መመስረት ሁኔታ የመሄድና ኢንዲቪጁዋል ሊበርቲ ላይ ፎከስ ያደረገ አካሄድ ስላለ እነሱም የራሳቸውን ከሶማሌ ከአፋር ከዋቴቨር ከመሰላቸው ጋር ስለዚህ ሌላ ሁለት ብሎክስ ኦፍ ፓወር የሚመጡ ይመስለኛል። እነሱ ስማቸውንም እያመሳሰሉ ናቸው፣ መጠሪያቸው፣ አቋማቸው። ምርጫውስ መካሄድ የለበትም መካሄድ አለበት የሚል ንግግርም አለና አሁን ባለው የኢትዮጵያ ሁኔታ መካሄድ አከራካሪ የለበትም አከራካሪ ሆኗል። ፍሮም ሊጋል ኖርማቲቭ ፖይንት ኦፍ ቪው አሁን ያለው ፓርላማ የሚያበቃለት እንግዲህ የዛሬ ዓመት ክረምት ገደማ ሊገባ ሲል ነው ስለዚህ ይችላል መሲ አይኖረውም ማለት ነው። ያን ለማርዘም ኤክስትራ ሜጀር ያስፈልጋል ተወስኖ መጨመር አለበት። እኔ ራሴ ስድስት ወር ዓመት ወዲህ የዛሬ ዓመት ያደርሰናል የሚል አቋም ነበር በግሌ እንደ ስገመግመው ሁኔታ። አሁን ግን የማየው ሁኔታ በዚህ ሁኔታ እያዳለጠን አነሰሰሪ አንቺ ሀገር ውስጥ እየገባን፣ ሰላም እየደፈረሰ፣ እዚህ ዛም እሳት እየተነሳ ማ እንደሚያነሳው ማም እንደሚያደረገው ሰውም ይላል ያም ይላል ብዙም ይወራል። ዶክተር አብይ የዛ ሄዶ ያጠፋል እዚህ ያጠፋል እዚህ ይነሳል። ይህ ሁኔታዎች በዚህ ከቀጠሉ መግፋቱ ያዋጣ ይመስለኛል። ምክንያቱም ዋናው ኢትዮጵያን ሴቭ ማድረግ ነው። ከዛ በኋላ በአመትም ቢሆን ተገፍቶ ምርጫውን ማድረግና አሁን ያለው ፓርላማ ለመጀመሪያ ጊዜ 28 ዓመት በኋላ የነቃ ፓርላማ እየሆነ ነው። ጥያቄ መጠየቅ ያለ ነው። እንግዲህ የ27 ዓመት ለምን አልጠየቀም ብለ ማንሳት ይችላል። ለምን አልጠየቀም? እንዲጠየቅ አይፈልግም ነበር ፕሮፌሰር ብሮክ ቲም ለማ ወይም ቡድን ለማይባል የነበረው ቡድን ይህን ለውጥ ያቀጣጠለው እና ያነቃነቅ ይመራም የነበረው ቡድን እስካሁን ድረስም እየመራ ያለው የተነሳበትን ሀሳብ ይሰጥ የነበረውን ቃል ክዶል፣ ለውጧል እያሉ ቅሬታቸውን የሚያሰሙ ብዙዎች አሉ። በተለይ እርሶ በውጪም ስላሉ አሜሪካ ያለውን አስተሳሰብ ያውቁታል። በኦሃዮ እና በአካባቢዋም የኢትዮጵያ የክብር ኮንሲል ኖት ማህበረሰቡንም በቅርብ ያውቁታልና እንዴት ነው የሚያዩት ይህንን አስተሳሰብ? ግሩም ጥያቄ ነው። እንግዲህ ሁለቱ ትላልቆቹ ኤትኒክ ግሩፖች እንበል ማሪጅ ኦፍ ኮንቪኒየንስ በመፍጠር ስምምነት ጋር ብቻ ቀጥሎ ነበር። አሁን ትንሽ ክፍተት የተፈጠረ ይመስላል። እንደ ኦብዘርቨር ሳየው እንዴት ብትለኝ ኦሮሞ ብሔረሰብ ጠቅልሎ ያዘ የሚል ብዙ ስሞታ ሁኔታ አለ። ቁልፍ ቁልፍ ቦታ ይገባናል ይላል፣ ያ ደግሞ ለምን ይሄ ይላል አንድ ከዛ ባሻገር ደግሞ አማራ ክልል ያለው ሁኔታ ማየት አለብን። አሁን አማራ ክልል ሀያ ሰባት አመት ታይቶ የማይታወቅ ሁኔታ ናሽናሊስቲክ የሆነ አማራነት፣ አማራ አባት ሀገር የሚል ብሄረተኝነት በሚገርም ሁኔታ በጥቂት ወራት ፈጥጦ መጥተዋል። ይሄ ራሱ ለእናቶ ደመቀ ፓርቲና ለክልል መንግስቱ ትልቅ ቻለንጅ ሆኖባቸዋል ነው ምለው ፈተና ሆኖባቸዋል እና እሱን ማስተናገድ እንዴት አድርገው ማስተናገድ መቻልን አለመቻላቸው ኦሮማራ የሚባለውን አላይንስ ህይወት ወይ ያስቀጥላል ወይ ያስቀጥለው ነው ምለው ምክንያቱም ያንን ቶታሊ ለመቆጣጠር የሚቻል አይመስለኝም። ግን ማለስለስ፣ አብረው የመስራት ሁኔታ የአማራ ውስጥ ሶስት አራት ገደማ ፓርቲዎች ኦልሬዲ አሉ። እነሱ አብረው የመስራት ሁኔታ እና ምን አይነት ሚና ያጫወታሉ የሚለው የአማራ ፓርቲ ተቃዋሚዎችም ራሳቸው የሚፈተኑበት ሁኔታ ነው። መተቸት ቀላል ነው፣ ከውጭ ሆኖ ውስጡ፣ ነው መስራት ገቨርመንት ደግሞ ሌላ ነው። እና ምን ያህል እድል ይሰጣሉ የአማራ ክልል መንግስትን፣ ወይ ዝም ብሎ መጨፍጨፍ ነው በየቀኑ የአማራ ደግሞ ለአማራ ህዝብ የሚጠቅም አይደለም። ባይሆን አብሮ ሆኖ መስራትና ሀሳብ መስጠት እንግዲህ፣ ኢትዮጵያ አንድ ባንዲራ፣ አንድ ህዝብ ነው። ለኢትዮጵያ ከሆነ ኢትዮጵያ ሲባል ሆድ ከሀገር ይሰፋል ይባላል። ብዙ ነገር ትቶ እያንዳንዱ ብሔረሰብ እኮ ለኢትዮጵያ ብሎ መስራት ይጠበቅበታል። አማራው ብቻ ሳይሆን ሌሎችም እና እንዴት እንደሚያስተናግዱት ምን ያህል እናቶ ደመቀን ኮርነር አድርጓቸው የሚበላሽ ከሆነ አማራ ክልል ደፍነት የኦሮሞ አላይንሱ የሚበተን ነው ይመስለኝ እና ኦሮሞ ለብቻው በራሱ ከሶማሌና ከአፋሩ ጋር እንዲሁም ኩሽ የሚል አካሄድም ሁሉ እየተወራ ነው። ብዙ ብዙ ነገሮች ነው ያ የመሄድ ሁኔታም ሊመጣ ይችላል እና ሁለቱ ችግሮቻችን ከፈቱ፣ በተለይ አሁን የአማራው ክልል በገጠመው ችግር ይህን ሰሞን መፍታት ከቻለ ህብረቱ ሊቀጥል ይችላል። ኢትዮጵያ ውስጥ የሚመጥናቸውን የፖለቲካ መድረክ ላንድስኬፕ ይዘው ሊቀጥሉ ይችላሉ ነው ማለት የምችለው። የዶክተር አብይ አመራር የእሳቸው መንግስት እምነቱን የተነሳበትን ሀሳብ ክዷል፣ ቀይሯል የሚል ሀሳብ አለት በርሶ ግምገማ እንግዲህ ዶክተር አብይ ስትል እኔ በሁለት በሶስት ሌቭል ነው የማየው። አብይን በአብይነቱ መቼም አንተ መከበር አለበት። የሀገር መሪ ነው፣ ወጣት መሪ ነው፣ ዳይናሚክ ነው። ያለው ኢንዲቪዥዋል ኳሊቲ እኔ የምለው የእኛ ጎረባጀው ነው ምለው። ኢህአዴግ ወይ አራቱ ፓርቲዎች ከስር ፈልፍሎ የመጣ ነው እያስመሰከረ በተጽዕኖም በምንም እንዲቀር ሲሞከር ብዙ ነገር እየሰማን ነው። አሁን ያን ሁሉ ወጣት ሰው አልፎ ደርሶ ኦሮሞ ፓርቲዎችም አምነውበት ነው እዚያ ያመጡት። ችሎታ አሉ ሊመራን ይችላል መርቶ ሊመራራን ይችላል በሚል እና ይሄ ኳሊቲው የሚደነቅ ነው የሚደገፍ ነው። ልጁ ማለት እሳቸው ቪዥናቸውን የለወጡ አይመስለኝም። ነገር ግን እሳቸውም ኮርነር ላይ እንዳሉ ይታየኛል። ፓርቲው ደግሞ ተለውጣል ወይስ አሁንም አብሯቸው ነው? ፓርቲው ከተለወጠ ዶክተር አብይ ምንም ማድረግ አይችልም ወይም ማድረግ ይችላል ግን በቃ እጅና እግሩ ያጥራል ማለት ነው። ስለዚህ ፓርቲው በግድ ከሱ ኋላ ያስፈልጋል። የአማራውንም የሌሎችንም ደግሞ ድጋፍ ለማግኘት አብይ ወደና ሁኔታ ደህና መሆን አለበት። የአብይ ሁኔታ መለወጡን ካየ አማራው ሸርተት ማለትና በራሱ መሄዱን የማይቀር ነገር ነው። እና አይ ቲንክ ኦዲፒ ኦሮሞ ዴሞክራቲክ ፓርቲ ትልቁ ኃላፊነት በእነሱ እጅ ያለ ይመስለኛል። በቅንነት ከኢትዮጵያም ለራሳቸውም ኤግዚስተንስም ለኢትዮጵያም ሲሉ ዶክተር አብይን ደግፎ እንዳይንገዳገድ ፕሮፓፕ እያደረጉ ከሄዱ ሌሎችም በደንብ ይደግፉታል። ነገር ግን ኦልሬዲ እሱን ቻሌንጅ ካደረጉ እኔ ቻሌንጅ ከሆነ ነገ እኮ ተዉት ቢልም እኮ ይችላል። ይሄ ልጅ ተስፋ ቆርጦ ደጋግሞም ብሏል የመጣሁት ለማገልገል ነው እንጂ ዘላለም ለመኖር አይደለም ብለዋል። እና ለኢትዮጵያን አለና ኢትዮጵያን ህልውና የፈለገ አብይን ቅር ቢለውም በተወሰነ ነጥብ ላይ ባናይም እሱ የሚለውን እኔ እደግፈዋለሁ። በነገራችን ላይ እንደ ኢትዮጵያ ሪ ካይ በጣም ተስፋ የተነሳስቷል። አሁን ለማ ለምንወዳት ሀገር ስንል ከሁላችን በላይ ናት ትብታችን ለተቀበረበት ሰው ምንና ምኑን ይዞ ነው ድክመት አለው እንኳን ቢሉ የፈለገው ቢሆን እሱን ይዞ ደግፎ አንድ ደረጃ እስክንድር ድረስ መደገፍ አለበት ነው ብለው በፖለቲካ ሳይንስ ትንታኔና ግምገማ የባህርዳሩን ዳሩን አጋጣሚ መፈንቅለ መንግስት፣ ወይም የመፈንቅለ መንግስት ሙከራ ብሎ መጥራት ይቻላል። አዎ፣ ሙከራ ነው። ለየት የሚያደርገው ኩዴታ ፈረንሳይ ኩዴታ ማለት ራስን መምታት ማለት ነው። ኩዴታ የሚደረገው በኔሽን በሀገር አቀፍ ደረጃ ነው። አሁን በጣም የሚለየው በክልል ደረጃ ሆነ። ለምን? ይህም ኤትኒሲቲ ፖለቲካ ውጤት ነው። እያንዳንዱ አብጦ አብጦ የራሱ ሚሊሻ የራሱ ኦልሞስት ወታደር እንዳለ ቁጥረው እና ያ ስሜት በሟቹ ጀነራል አይ ቲንክ የፈጠረው ስሜት ምንድን ነው? የአማራን ፓርቲ መቆጣጠርና አማራ ውስጥ የምፈልገውን ለውጥ ማምጣት የምችለው በአማራ ደረጃ ኩዴታ ባድርግና ሚሳካልኝ ይዤ እሄዳለሁ የአማራን እንትን ለውጥና ከአብይ ጋር ኔጎሼት አደርጋለሁ በሚል ነው። ግን እንዲሳካ እንኳን ከን ዶክተር አብይና ከሌሎቹ ጋር የሚያስኬድ ፖለቲካ አይመስለኝም። እውነቱን ለመናገር ሌሎቹ ወዲያውኑ አይቀበሉትም ነበሩ። ፕሮፌሰር ብሮክ በቅርቡ አንድ የጦር መሪ በአንድ ጋዜጠኛ ላይ የነጻ እርምጃ አስተሳሰብ ቤተሰብ የሚመስል ዛቻ ብጤ ሰንዝረው ነበረ። ይሄ ንግግራቸው በጣም ብዙዎችን አስቆጥቷል፣ ብዙዎችን አስቀይሟል። ምክንያቱም አንደኛ ሕገ መንግስቱ ራሱ ከቆመለት በሕይወት የመኖር መብት ጋር የሚጻረር ነው። ምክንያቱም ማንም ያለ ሕግ ሕይወቱን አያጣም ይላል ሕገ መንግስቱ። ሁለተኛ ደግሞ በጋዜጠኛ ላይ ነው ይሄ ዛቻና ይሄ ንግግር ወይም ደግሞ ይሄ ትዕዛዝ የሚመስል ከአንድ የጦር መሪ ንግግር የተደረገውና በራሱ በመናገር ነፃነት ልብ ላይ የቆመ በነፃነት ልብ ላይ የቆመ ንግግር ነው ሲባል ነበርና ከዛ በኋላ ከኛ የጦር መሪም ከኢትዮጵያ መንግስት የሰማነው ነገር የለም። እንዲህ አይነት ከባድ የሆነ ንግግር እንደሆነ ነው ብዙዎች የሚናገሩት። እርስዎ እንዴት ነው የሚመለከቱት? ብዙዎች አሉ እንደውም እኛ የጦር መሪ ማዕረጋቸው ሁሉ ተነስቶ መባረር ነበረባቸው። በአለቃቸው ይቅርታም ሲጠይቁ አልሰማንም። አሁን ዶክተር አብይን መንግስት አንዳንድ የሚያስወቅስ ሰው ወዲያውኑ ታይምሊ ሪስፖንስ ታስቦበት ማለት ነው መሰጠት የሚገባው ጉዳይ መከላከያ ደረጃ እና እንግዲህ ሁለት ወደ አይሆንም ነጻነት ተብሏል። ነጻነት ካለ ዲሞክራቲክ፣ ዲሞክራቲክ ካለ ጋዜጠኛ ይጽፋል። እርግጥ በጣም ዋልጌ ከመስመር ውጭ የሆኑ ዘርና ዘርን የሚያጋጩ አገር የሚያፈርሱ አሉ። የሎ ጆርናሊዝም ለገንዘብ ሁሉ ሞቲቬት ለማድረግ የሚሰጡ አሉ። ግን ጀንዋይን የሆኑ ስራቸውን ጠንቅቀው የሚማሩ በስራ ላይ የተማሩ ጥሩ ደረጃ የደረሱ አሉና በዚህ መልክ መገደብ አይቻልም። በማንኛውም ሰው ጋዜጠኛም ባይሆን ሀሳቡን የሚገልጽ አደባባይ ላይ ሀሳቡን በሚናገር ሰው ላይ እንደ አይነት ዛቻ፣ ያን ካደረግን ትተን የመጣነውን ልንደግም ነው ማለት ነው። እያንዳንዱ ዜጋ ላይ ነው ይሄ የሚንጸባረቀው። ማንም ላይ እንደ ጥቃት መሰማት አለበት ሁሉም፣ ጋዜጠኛ ብቻ ሳይሆን ከጋዜጠኛ ውጪ። ምክንያቱም የዛ ጋዜጠኛ መብት መገደብ የህብረተሰብ የማወቅ መብቱ ተገደበ ማለት ነው እና ይህን ጽፎ የመጻፍ መብቱ መጠበቅ አለበት መብቱ መከበር አለበት እና ይሄ ማለት ደግሞ ካለማወቅም ይሄ ነው እንግዲህ ፓብሊክ ኦፊሴሎ ቻችን ሁሉም ምን ያህል በድመናነት ጥልቀት አንደርስታንድ አድርገውታል ገብተዋቸዋል። የለውጡ ስሜት ራሱ የለውጡ ቪዥን ምን ያህል ገብተዋቸዋል። ምን ያህሉ እንግዲህ አንዳንዴ እንዲብቅ ሲሉ ወይ ለካስ ገና በደንብ ያልተገነዘበውም ሰው አለ የሚል ነገር ውስጥ ይከተናል። እና ይህን በተመለከተ እስማማለሁ። መከላከያ ሚኒስቴር የፕሬስ ክፍል ይኖራቸዋል፣ እርግጠኛ ነኝ። ወይ በካቢኔ ደረጃ ወይ ከጠቅላይ ሚኒስትሩ ቢሮ ደረጃ አንድ አይነት ነገር ሚኒስትሩ ናቸው። የኮማንደር ኢን ቺፍ እሳቸው ናቸው። እንጠብቃለን እንግዲህ ማለት ነው። ተገቢ አይደለም። ፕሮፌሰር ብሩክ ሀይሉ መቼም ዘወትር ላሎት ዝግጁነት፣ ዘወትር ላሎት እውቀት፣ የጠለቀ ልምድ ለሚያካፍሉን ጊዜው እውቀቱ በተመልካቾቻችን ስም እጅግ በጣም አድርጌ አመሰግናለሁኝ። ስለሞ ለተሰጠኝ ድል ሰለሞን በጣም ጥሩ ውይይት ነበር ከዶክተር ብሩክ ጋር ያደረግከው። በነገራችን ላይ ዶክተር ብሩክን እንግዲህ በአካል እኔ ለመጀመሪያ ጊዜ እዚህ ስቱዲዮ መጥተው አግኝቻቸዋለሁ። የእሁድ ደንበኛችን ናቸው፣ አድማጮቻችንም ያውቋቸዋል። ይህንንም ውይይት እዚህ በመምጣታቸው ምክንያት ቪዲዮ በምስል አስደግፈን ነው ያደረግ ነው እና ከሰለሞን ጋር ቆይታ ያደረጉት ዌብሳይታችንን እንዲሁም የፌስቡክ ገጻችንን ፈተሽ ፈተሽ ቢያደርጉ አድማጮች ያገኙታል። እንግዲህ ከአሜሪካ ድምጽ ሬዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተርም ሀሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይስቶርና ከአፕስቶር ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለ ነው አዘጋጅና አቅራቢዎች ሰሎሞን አባትና ጽዮን ግርማንን ወደ ተከታዩ ዝግጅት በሮሃ አድርገን እናሻግራችሁ። ሮሃ ባንድ በአሜሪካ ድምፅ ስቱዲዮ በኢትዮጵያ ዘመናዊ ሙዚቃ ውስጥ ከፍተኛ ቦታ የሚሰጠውና ከ1973 ዓ ም እስከ 1986 ዓ ም በነበሩት ዓመታት ከ250 በላይ የሙዚቃ አልበም የሠራው ሮሃ ባንድ ሁለት መሥራቾች ሰሞኑን በአሜሪካ ድምፅ ስቱዲዮ እንግዶች ነበሩ። የቤዝ ጊታሩ ጆቫኒ ሪኮ እና ሊድ ጊታሪስቱ ሰላም ሲዩም የሙዚቃ ባንዳቸውን ይዘው በሙዚቃ እያጀቡ ልምዳቸውን አካፍለውናል፣ ሲሆን ግርማ አነጋግራቸዋለች። እናመሰግናለን። የኤፍሬም ታምሩን አካሌን ነበር ያሰማችሁን። እንግዲህ ከስንት ጊዜ በኋላ እንደተገናኛችሁ ባናቅም፣ ዛሬ ስለ ሮሃ ባንድ ወደ ኋላ ተመልሳችሁ ትነግሩናላችሁ። በመጀመሪያ እንኳን ደህና መጣችሁ። እስቲ ራሳችሁን ከማስተዋወቅ እንጀምርና ለአድማጮቻችን በጣምም ስለቆየ። ሰላም ስዩ እባላለሁ የአይቤክስ እና የሮሃ ባንድ መስራች አባል ነኝ። ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ አርባ አምስት ዓመት ሊሆን ይችላል ይህንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላለሁ። ጆቫኒ በእርግጥ ብዙዎቹ ያውቋችኋል፣ ሁላችንም እናውቃችኋለን፣ ግን እስቲ ለአድማጮቻችን አንተም ራስህን አስተዋውቅ። ጆቫኒ ሪኮ እባላለሁ። ሙዚቃ አለም ውስጥ የገባሁት ትምህርት ቤት ሀይ ስኩል እያለሁ ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ አርባ አምስት አመት አካባቢ ነው። በመናገሩ ግን እድሜያችንን እያሳጣ ነው። እና አይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ፣ ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት መሐሙድ አህመድ አምጥተን ነው እኛ ባንድ ውስጥ እንዲሰራ ያደረግነው ነው። በክለብ ደረጃ እኛ ነበርን በአይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖቹ የነበሩት ክብር ዘበኛ የሚጫወቱ ናቸው። ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነ መላ መላን እነዚህ እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ በአንዶች በዛን ጊዜ 12 እስከ 16 እስከ 18 ነበሩ። እንግዲህ የክብር ዘብኛ የጥር ሰራዊት ምናምን እንደዚህ። እኛ በስድስት ቆጥመ ነው ሙዚቃውን። እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀ ነው። በዛ ነው አብዮት የተካሄደበት ጊዜ ነው። ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላም እና ጆቫኒ በአንድ ጉዳይ እኔ የዛሬ ስምንት ዓመት በፊት እመላለስ ነበር አሜሪካን አገር እና የዛሬ ስምንት ዓመት ነው እንግዲህ ከ30 ምናምን አመት በኋላ የተገናኘ ነው አመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው። እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ? ወሬ ምናምን አልነበረም፣ ቀጥታ ወደ ሙዚቃ ነው ገባ። ጊታራችን አንስተን መጀመሪያ ወሬ ነው። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት፣ ጓደኞች የእኛ ፋኖች አሉ እና ተሰብስበን ነሄድ ነው። ሁሉም ጥግ ይዘው ያዩ ነበር። ምን እንዴት አይነት ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ ተቃቅፈን መቼም ለስንት ደቂቃ ነው እንትን ያል ነው እና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ፣ እሱን በማግኘት ማለት ነው። እንግዲህ ባለታሪኮቹ እናንተ ናችሁ ካነበብ ነው እና ከዚህ ቀደም ከተነገረው ታሪክ እንደሰማ ነው በዳህላክ ና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት ይፍሩን ጨምሮ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋ ዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን ከዛ ለ አስራ ሶስት አመት ዘለቃችሁ ከዛ ደግሞ ፈረሰ ለምንድን ነው የፈረሰው ከሚለው ውስጥ እንጀምር። ለነገሩ መፍረስ ሳይሆን እንደው በቃኝ ነው እንግዲህ የወጣ ነው። ከአስራ ሶስት አመት ነው አብረን የሰራልም። በምንሰራበት ጊዜ እንግዲህ ሁሉም የራሱን ደግሞ አቅጣጫ እያያዘ ሄደ። እንግዲህ በሌላ ስራም በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ ወደዛ እያተኮርን ሄድን። ፕላስ ደግሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰጥተናል። እስቲ ከአሁን ወዲያ ሌላው ደግሞ መድረኩን ለቀቅ እናርግና ምክንያቱም አስራ ሶስት አመት በጣም ቀላል ጊዜ አይደለም። የኢትዮጵያ ሙዚቃ መቆጣጠር ማለቱ እንግዲህ ከሁለት መቶ ሀምሳ ስልሳ ሰባ በላይ ካሴቶችን ነው የሰራ ነው እንግዲህ አልበሞችን ነው የሰራ ነው። አዎ አዎ። በጣም ብዙ ነው። በዚህ ዓመት ይህን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው ነ በኢትዮጵያ ሙዚቃ ውስጥና የእኛን አሸራ እዛ አስቀምጠን የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እስቲ ሌላው ደግሞ እድል የሚያገኝበት እኛ እኛም ደግሞ ትንሽ ገለል የምንለውን መንገድ ፕለስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ። እንግዲህ የአሞራ ባንድ ይባላል ያ ሲጀመር ጊዜ እንግዲህ እስቲ ብለን ወጣልን። ግን አሁን ደስ የሚለው የእኛን አሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተሞክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን እንግዲህ ወደኋላ ተመልሰን ነው የምንጨዋወተው። ብዙ ሰዓት ቢኖረን ደስ ይል የነበረ ስቱዲዮችን የተመጠነ ሰዓት ነው ያለው፣ እና እስቲ እንደው የመጀመሪያ የጀመራችሁበትን የተሾመ ምትኩን አጠር ያለች እንስማና ምናልባት እንደው ከእናንተ ጋር እንዳላችሁት ቀድሞም የጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋ ዝጊ በሰባ ዘጠኝ ዓመተ ምረት መሰለኝ አደለ? ህይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር ሙዚቀኛም ነበር። እና በጣም የሚወደዱ ዜማዎች አሉት። ለምሳሌ ፍቅር የተለመኒ ከምንድን ላይ ና እንደው ለማስታወስ ያህል ስለ ሱስ እንደው ስለ ባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው ተክሌ ተስፋዝጊን እንግዲህ የማውቀው ድሮ አስመራ አብረን ሆነን ነው። እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል፣ እነ ተክሌ ያቋቋሙት ባንድ ነው የነበረው። ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው። ከዛ በኋላ ግን አይቤክስ ባንድ እያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈለግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበር እና ፀባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ስነ ስርዓት ያለው ሰው፣ በጣም ወንድሜም ነበር ለእኔ በአንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ሕይወቱ ማለፉ መቼም በጣም ሁላችንም ማሳዘነን፣ እስካሁን አስታውሰዋለሁ። አሁን እንዲያውም ተውኩት እንጂ ድሮ ፍቅሬ የተለመን ስሰራ አለቅሳለሁ። ምንም ባይ ዝም ብሎ ነው የሚወርደው እና በጣም ግሩም ሰው ነው የነበረው። ስላስታወስሽው ደግሞ ጊዜ ይስጥልኝ። እስቲ በሙዚቃ ደግሞ እናስታውሰው። ድንቁ ውይይት ነበረ ሲሆን አመሰግናለሁ። ክቡራትና ክቡራን አድማጮች ለዛሬ ጊዜው በማብቃቱ እዚህ ላይ ልናቆም ነው። አው ሮሃ ባንድ እንግዲህ እንደሰማሃው በሙዚቃ ነበር የተጫወቱት። ከዛ ከሙዚቃው ላይ የተክሌ ተስፋ ዝጊ ዘፈን በድምፅ ከስቱዲዮን ጋብስ መልካም ቆይታ። ክቡራትና ክቡራን ከተክሌ ተስፋ ዝጊ ጋር ሮሃ ባንድ طالب بضفر الطين قطع سركم نسيت خون النين عطي مردكم ايوه تليك <applause> على فون الدات صغر ايوه تليك على فون الدات صغر بالسلسلة تغرين عيا سركني لبي وزيدك يا كياب غد يا يتبين على فرع الدين It's a pain, I not know for the ችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና ሶሎሞን አባተንን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩ።